የባህል መድረክ የግሪጎሪያኑን የቀን አቆጣጠር በሚከተለው ዓለም በድምቀት የሚከበረው የገና ወይም የክርስቶስ የልደት በዓል ዛሬ ምሽት ላይ በቤተ ክርስቲያን የጸሎት ሥነ ሥርዓት ይጀምራል። በተለይ በጀርመናውያኑ ዘንድ በእጅጉ የሚከበረው የገና በዓል በገና ዛፍ ማለት ጥዱን አሽቆጥቁጦ በገና ገበያ በቀረፋ ቅርንፉድ የተፈላውን ወይን ይዞ የገና አባት የተባለውን ባለነጭ ሪዛም ሽማግሌን ስጦታ አሸክሞ ቤተሰብን አሰባስቦ በመምጣቱ ከዓመት ዓመት በጉጉት ይጠበቃል። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በዕለቱ ዝግጅታችን ዛሬ ጀርመን ላይ ከቀትር በኋላ አመሻሹ ላይ ስለጀመረው የገና በዓል አከባበር እናያለን። मिलखम कोई था የጎርጎሪዮሳዊውን የቀን ቀመር የሚከተሉ የክርስትና ሃይማኖት ተከታዮች የገና ማለት የልደትን በዓል ከዛሬ ከቀትር በኋላ ጀምረው በእርጋታና በደስታ እያከበሩት ይገኛሉ። በጀርመን ዛሬ እስከ እኩለ ቀን የመንግስት መስሪያ ቤቶች፣ መደብሮች፣ እንዲሁም በየአመቱ በከተሞች አደባባይ ላይ የሚዘረጋው የገና ገበያ ክፍት ሆነው በየዘርፉ ደንበኞቻቸውን ሲያስተናግዱ ነበር። ልክ እኩለ ቀን ላይ ግን መስሪያ ቤትም ሆነ ሱቅ ተዘግቶ ከተሞቹ ሁሉ እረጭ በሉ የተባሉ ያህል እረጭ ብለዋል። የገና በዓል መሆኑን የሚያበስሩት በየሱቁ መስተዋት ላይ የተለጣጠፉት ተብለጭላጭ ጌጣጌጦችና ከተማ አደባባይ የቆመው ረጅምና ያሸበረቀው የገና ዛፍ የገና በዓል መሆኑን ማብሰራቸውን እንደቀጠሉ ነው። በገና በዓል ወቅት የተለመደውና ባለሙያ ሴት የነደፈችው ጥጥ የሚመስለው በረዶ ግን ዘንድሮ እስከ ወዲያኛው አልመጣም ያለመስሏል። በምትኩ ፀሐይ ሙቀቷንም ባትሰጥ ፍንትው ብላ ወጥታ አረንጓዴ በለበሰው ሜዳ ላይ ብርሃኗን ለቃ ከቤት ውስጥ በመስኮታ ጮልቆ ላያት በጋ የገባ ያህል የአየሩ ሁኔታ ያስተነግጣል። እደጅ ሲወጡ ቅዝቃዜ ቢኖርም እውነትም የአካባቢው የአየር ሙቀት ቢጨምር ነው እንጂ እንዲህ ያለ በዚህ ወቅት ታይቶ የማይታወቅ የአየር ጸባይ ያሰኛል። እንዲያም ሆኑ በዚህ በአሁኑ ሰዓት የቤተ ክርስቲያናት ደወሎች ይሰማሉ። ህጻናትን ጨምሮ የተለያዩ መዘምራኖች በቤተክርስቲያናት አሊያም በቤተሰብ ዙሪያ ያዜማሉ። Jamlaken Maulet, Javasalu. O Tannenbaum, o oh, Tannenbaum, wie grün sind deine Blätter. Du grünst nicht nur zur Sommerzeit, nein auch im Winter, wenn es schneit. O oh, Tannenbaum, o oh, Tannenbaum, wie grün sind deine Blätter. ስለ ጥድ ዛፍ ከዓመት ዓመት አረንጓዴነት በገና ወቅት ጥዱ በዓሉን ማድመቁን የሚተርክ በገና ወቅት በጀርመን ሀገር በተደጋጋሚ የሚደመጥ የታወቀ መስሙር ነው። በአብዛኛው ዓለም ክፍል በተለይ በምዕራባውያኑ ዘንድ የገና በዓልን ለመቀበል ዝግጅቱ የሚጀምረው በዓሉ ከመድረሱ ከወራቶች አስቀድሞ ነው። የገና በዓል በጀርመን ሀብታም ሆነ ድሃው ወዳጅ ዘመዱን የሚያስታውስበት ስጦታ የሚለዋወጥበትና ፍቅሩን የሚገልጽበት ነው። እናም በጀርመን ዛሬ የጎርጎሮሳዊው አቆጣጠር ታህሳስ 24 ምሽት የገና በዓል መከበር ጀምሯል። ኑረንበርግ ከተማ ነዋሪ የሆኑት አቶ ካሱ ለገሰ በጀርመን ሲኖሩ ከ20 ዓመት በላይ ሆኗቸዋል። የሁለት ሴቶች ልጆች አባትም ናቸው። ከልጆቻቸውና ከቤተሰቦቻቸው ጋርም የጀርመናውያኑን የገና በዓል በድምቀት ያከብራሉ። አቶ ካሱ የጀርመናውያኑ የገና በዓል ታህሳስ 24 ምሽት ላይ ይጀምራል ሲሉ ስለ አከባበሩ ሂደት እንዲህ አጫውተውናል እንግዲህ የገና በዓል በሀያ አራት ነው የሚጀምረው ሀያ አራት እስከ ምሳ ሰዓት ያው የስራ ሰዓት ሆና ከዛ በኋላ ለቤተ ክርስቲያን ፕሮግራም እንደዚህ ይጀመራል ማለት ነው እና ልጆች ቤተ ክርስቲያን በመሄድ እዛ የቤተ ክርስቲያን መዝሙርም ክርስቶስን መወለድ እዛ ያው ያከብሩታል ማለት ነው ቤተክርስቲያኑ ራሱ በዲኮሬሽን በዛፉ ማለት ነው አሸብርቆም ተብሎ ይታያል እና ልጆች እዛ በመሄድ ይዘምራሉ። እንዲያውም ኪንደርሜተ ይባል እና የልጆች ባይናክስ ሊድ የገና መዝሙር የገና መዝሙር አዎ፣ ይዘመራል። እንደገና ደግሞ የክርስቶስ መወለድ ታሪክ ደግሞ እዛ ይነበባል ማለት ነው። ከዛ በኋላ ቤት ውስጥም እንደዚሁ ዛፉ በሚያሸበርቁ ነገሮች ያው ወርቅ፣ የብር እና ቀይ ክብ የሆኑ ዴኮሬት የሚደረጉበት ነገሮች ይደረጋሉ። እንደየሁኔታው ደግሞ ያው መብራትም እየተደረገበት በጥሩ ሁኔታ ይሸበረቃል። በዚህ ቀን ምንድን ነው ልጆች ደስ የሚላቸው ነገር ስጦታም የሚያገኙበት ቀን ስለሆነ በጉጉት ይጠብቁታል። ምሽቱን የሚሰጣቸው ስጦታ በተለይ ከቤተሰቦቻቸው የሚሰጧቸውን ስጦታ በጉጉት ይጠብቃሉ። እነኚህ ስጦታዎች ዛፉ ስር ይደረጋል ማለት ነው። በተጨማሪ ቤት ውስጥ የሚደረገው ዛፉ ስር የሚቻል ከሆነ ኢየሱስ የተወለደበት ቦታን የሚያሳይ በረት ውስጥ ነው እንግዲህ የተወለደው በታሪኩ እሱን የሚያሳይ ነገር ዛፉ ስር ይደረጋል ማለት ነው በትንሹም ቢሆን ቤተ ክርስቲያን ሲደረግ ግን በትልቁ ተደርጎ በደንብ አምሮና ሰፊ ሆኖ ዮሴፍም ማርያም በቅርጽ ተመስለው ዛ ይደረጋል ቤት እና ቤተሰብ ተሰብስቦ ማታ ላይ ልክ ቤተ ክርስቲያን ውስጥ ይደረግ የነበረውን አይነት ቤት ውስጥም ለልጆቹ ይነበብላቸዋል ክርስቶስ መወለድ ያንን ከሰሙ ምን ካሉ በኋላ ምሽት ላይ ስጦታው ይሰጣቸዋል ማለት ነው ከዛ በኋላ እንግዲህ እንደገና ሌሊት በቤተ ክርስቲያን እንደገና ይከበራል። ዜሮ ሰዓት አካባቢ ትክክለኛው የክርስቶስ መወለድ የሚበሰርበት እንደገና ቤተ ክርስቲያን የሚችል ሰው ካለ ቤተ ክርስቲያን ሄደው ቤተ ክርስቲያን ውስጥ በስነ ስርዓት ይከበራል። አንዳንድ ቦታ እንዲያውም በሀያ አምስት ጠዋት ነው ቤተ ክርስቲያን ውስጥ የሚደረገው እና እለቱ ይሄን ይመስላል። ግን ዋናው እንደገና ማታ ተሰብስቦ አብሮ የመብላት ሁኔታ አለ። ምግብ ይበላል። ገና በዓል የቤተሰብ በዓል እና ቤተሰብ አብሮ ያሳልፋል። ልጆች በተለይ በጣም ደስ ይላቸዋል እና ጥሩ የሆነ መንፈሳዊ ስብስብ ይሆናል። ምሽቱን ቀለል ባለ ምግብ በመብላት በማለት ያሳልፉታል ማለት ነው። የሚቀጥለው ቀን የመጀመሪያው የገና በዓል የሚባለው በሀያ አምስት እሱ ነው እንግዲህ፣ ትልቁ ያለት እንደዚሁ እንደተባለው ጠዋት ቤተ ክርስቲያን ይደረጋል። ከዛ በኋላ አሁንም ተሰብስበው አብሮ የመብላት አብሮ የመጠጣት የክርስቶስን መወለድ የማብሰር አይነት ሁኔታ ነው የሚደረገው። እለቱን እንደዚህ ይዋላል። በሀያ ስድስትም ከዛ ባነሰ ሁኔታ ወይም የተራረፉ በዓሎች ምግቦች የሚበሉበት ነው እና የሚበሉት አይነት ምግቦች እንደየአካባቢ አካባቢ ይወሰናል። አሁን ጋንዝ የሚባል አለ ሰው ዳክዬ ነው ዳክዬ ነው እሱ በትልቁ እንግዲህ የሚበላበት ቀን በሀያ አምስት እሱን ተሰብስበው ሳወር ክራውት ይባላል። ቀላ ያለ ጎመን አይነት ነገር ተሰብስበው እሱን ይበሉታል። ትራዲሽናል ነው ይሄ ላልት እኛ አካባቢ። አሁን ባየር አካባቢ ቮርስት የሚባል አለ። ቮርስት ነው በብዛት ተሰብስቦ የሚበሉት። ቋሊማ ይባላል በአማርኛ ሰላወቅሁ ነበር። ያው በሀገራችን ስለሌለ ቀጥታ ትርጉሙ ማግኘት ይከብዳል። እዚህ ግን በአካባቢያችን እንደዛ ነው የሚሆነው ተሰብስቦ በተለይ ሲበላ ያው ቪኔለ የሚባለው ማለት ነው። በጀርመን በዓሉ የሚከበረው በአውሮጳውያኑ ታህሳስ 24 ምሽት ጀምሮ ሲሆን በነጋታው ታህሳስ 25 ቀዳማዊ ገና ታህሳስ 26 ቀንን ደግሞ ዳግማዊ ገና ሲሉ በተከታታይ ቀናት ከቤተሰብ ጋር በጋራና እንደነሱ እንደ ጀርመናውያኑ አነጋገር በእርጋታ ያከብሩታል። የጀርመናውያን የገና በዓል አከባበር ከሌሎች አውሮጳውያን የሚለየው ደግሞ ያው ከአራት ሳምንት ጀምሮ በዓሉ እስከሚከበርበት እስከ ታህሳስ 24 ቀን ድረስ በሚያቆሙት በገና ገበያቸው እና በቀረፋ በቅረንፎድ በተቀመመው በተፈላው በወይን መጠጣቸው ነው። በኑረምበርግ ነዋሪ የሆኑት አቶ ካሱ በነጋታው በጎርጎሮሳዊው ታህሳስ 25 ይላሉ። በመቀጠል በአምስት እንደተባለው ይበላል። ጥሩ ሆኖ በጥቅል ድንች አይነት ነገር ሶስ ተደርጎበት ተሰብስቦ ይበላል። በሀያ ስድስት ከዛ የተራረፉ ምግቦችም ይበላሉ። በዚህ መሀል ግን ምንድን ነው እዚህ በፊት በሕይወት የተለዩአቸውን ቤተሰቦቻቸውን ዘመዶቻቸውን በመቃብር ቦታ ሄደው ይጎበኛሉ። አብሮ የማሳለፍ ሁኔታ እነሱንም የማስታወስ ሁኔታ አለ። በዚህ መሀል እሱም ይካተታል። ማን ነው እና በሀያ ስድስት የሁለተኛው በዓል ቀን ነው ያው የመጨረሻ የመሰነባበቻ ቀን ነው። ከተቻለ ቤት ውስጥ አብረው ያሳልፋሉ። አሊያም ደግሞ ውጭ ወጥተው ሬስቶራንት ወይም የሆነ ቦታ ላይ ሄደው ቤተሰብ እየተገባበዙ የሚያሳልፉበት ነው። በአጠቃላይ ግን ሲታይ የክርስቶስ መወለድ የቤተሰብ አብሮ የማሳለፍ አብሮ ያንን የማስታወስ አይነት ትራዲሽናል በዓል አድርገው ትራዲሽናል የመገናኘት ሁኔታ አድርገውት ከብዙ ቦታ የተለያዩ ሰዎች በዛ ጊዜ ነው የሚገናኙት። ልጆቻቸውን የሚያዩት የልጅ ልጆቻቸውን የሚያዩት እንደዚሁ ልጆችም አያቶቻቸውን በጉጉት የሚያዩበት ቀን ነው። ዋናው ደግሞ ያው ሕጻናቶች በዛ ጊዜ የሚሰጣቸው ስጦታ በጣም ስለሚያጓጓቸው ያንን ይጠብቃሉ። ዘንድሮ ወደ ጀርመን የገቡ በመቶ ሺዎች የሚቆጠሩ ስደተኞች ለመጀመሪያ ጊዜ የጀርመናውያንን የገና በዓል አከባበር ዝግጅቱን የገና ገበያውንና ያሸበረቀውን የገና ዛፍን አይተዋል። ባለፈው ጥቅምት ወር አራት ልጆቻቸውን ይዘው በግሪክ በኩል ባልካን ሀገራትን አቋርጠው ጀርመን የገቡት የወይዘሮ ሀብሽ ሴት ልጅ ሬም የገና በዓል አከባበር እንዴት እንደሆነ በሶሪያ ሳለች አይታለች። ሶሪያ ሳለሁ የገና በዓል በሚከበርበት ወር የሚዘጋጀውን የገና ዛፍና የተለያዩ የገና በዓል ማሸብረቂያዎችን ለማየት እንዲሁም በዚህ በዓል ወቅት የሚሰሩትን የተለያዩ ጣፋጮች ለመብላት ደማስቆ ከተማ ክርስቲያኖች በሚኖሩበት የከተማው ክፍል እንሄድ ነበረ። እናም የገና በዓል ማለት ከቤተሰብ ጋር በአንድ ላይ በዓልን በደስታ ማሳለፍ በመሆኑ እኛም አሁን አንድ ላይ ሆነን እያከበርን እየተደሰትን ነው። የሪም ወንድም ያማን ሀቢሽም ይህን በዓል ሳከብር የበዓሉ ታካፋይ ሆኜ ደህንነቱ በተጠበቀ ቦታ ላይ በሆንም አገሬ ሶሪያን መናፈቄ አልቀረም ሲል ይገልጻል። እኔ ባዕድ የምገኘውን ባዕድ አገር ነው አገሬ ውስጥ ጦርነት አለ። ሁኔታው ሁሉ ልክ እንደ አንድ ትልቅ እስር ቤት ነው። ያም ሆኖም አገሬን እናፍቃለሁ፣ ልቤም ይፈልጋታል። በጀርመን በገና በዓል ስጦታ የመሰጣጣት ባህል እጅግ ከፍተኛ ነው። በመሆኑም በርካታ ጀርመናውያን ዘንድሮ በገፍ ወደ አገራቸው ለገቡ ሶሪያውያን በተለይም ለሕፃናት በርካታ ስጦታዎችን አዘጋጅተው በተለያዩ የአካባቢ ቀበሌዎችና ድርጅቶች በኩል ስጦታውን አድርሰዋል። በኑረንበርግ ነዋሪ የሆኑት ኢትዮጵያዊው አቶ ካሱ እንደሚሉት ልጆቻቸው የተወለዱት እዚሁ በመሆኑ ቋንቋውን ባህሉን አጥርተው በማወቃቸው ና ተዋህደው በመኖራቸው ቤተሰብ ውስጥ የጀርመናውያኑ የገና በዓል በድምቀት ይከበራል። በመቀጠል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ታህሳስ 29 ዕለት የሚከበረው የገና በዓልንም እንደ ባህሉ እንደ ወጉ እንደሚያከብሩ እንዲህ ነው የገለጹልን። አሁን ለምሳሌ የእኛ ልጆችም እዚህ የተወለዱ ምንም እንኳን እናከብረው የራሳችን ገና አለ ታህሳስ ሀያ ዘጠኝ የሚከበረው በመወለዳቸው ና እዚህ ከህብረተሰቡ ጋር ኢንተግሬት በማድረጋችን ያንንም አብረን ነው የምናከብረው፣ ልክ እንደ ጀርመኖቹ። የሚቸግረው ነገር እንግዲህ የኦርቶዶክስ እምነት ተከታዮች የጾም ጊዜ ስለሆነ ይሄ የሚባሉትን ምግቦች ላናደረግ እንችላለን። ልጆች ግን ያደርጋሉ። ስጦታዎቹ ግን በስነ ስርዓት ይደረጋሉ። ስጦታ ፍላጎታቸውን ቀድመው ይጽፋሉ። ምን ይላሉ? ከዛ በእንደዛ አይነት ሁኔታ እዚህም ዘመድ ያለው አክስት ያለው እህት ያለው ወይም አጎት ያለው እንደዚሁ ተሰባስቦ ለልጆች ስጦታ በመስጠት ይሄ የተባለውን ዲኮሬሽን ቤታችን ውስጥ በማድረግ ጉጉት ይጠብቁታል። ይሄን ሰሞኑን ጨዋታው ሁሉ ይሄ ነው የሚሆነው ማለት ነው እና ከዛ በኋላ የራሳችን ደግሞ ኦርቶዶክስ ቤተ ክርስቲያን በሀያ ዘጠኝ በቤተ ክርስቲያን ውስጥ እናከብራለን ማለት ነው። ያው ሁለቴ እናከብራለን። እኛ ሁለቴ ነው የሚከበረው። እንግዲህ በድምቀት ነው እሱም የሚከበረው፣ እሱም በድምቀት ይከበራል። የራሳችን ያከባበር ሁኔታ አለ። የእኛ ያው ቤተ ክርስቲያን የሚደረገው አገልግሎት ጠንከር ይላል እና ሌሊቱን በሙሉ ቅዳሴ መዝሙር፣ ህጻናቶች ይዘምራሉ። ሙሉ ቅዳሴ ይደረጋል ሌሊቱን በሙሉ። የገና በዓል በከፍተኛ ደረጃ እዚህ ከሚከበሩ በዓሎች ውስጥ ነው። ስራ ያለውም ፍቃድ ወስዶ ሌሊቱን በሙሉ እዛ በማደር አብረን የምናከብረ ነው። ያው እንግዲህ ቤት ውስጥ የሚደረገው ሳይሆን የቤተ ክርስቲያኑ በጣም ይጠነክራል። በኦርቶዶክስ እምነት ተከታዮች በኩል ያለው ግን ያው ይህንን የፈረንጆቹን እዚህ ስለምንኖር የአውሮፓውን ደግሞ በቤታችን ልክ እንደ ሌላው ህብረተሰብ እናከብራለን። ልጆቹ ሁለቴ ነው የሚያከብሩት፣ እንዲያውም እና በጣም ደስ ይላቸዋል። እና እንግዲህ ገና ሲባል የገና ዛፍ፣ የገና አባት እና ደግሞ ይሄ ሽኔ ማለት በረዶ ነው። በረዶ ዘንድሮ የለም። እንዴት ነው? በረዶ እንግዲህ ወሳኝ ነው። ኖርማሌ ለእለቱ ብቻ ሳይሆን አሁን ይህን ሰሞን በሙሉ በረዶ ቢሆን ቀዝቀዝ ያለ ሁኔታ ቢሆን ትክክለኛ የገና መንፈስ ይኖር ነበር። ይህ አለመኖሩ አሁን ህብረተሰቡ ላይ የፈጠረው ሁኔታ አለ። ራሱ ለምሳሌ ዛፎች ውጪ ዲኮሬት መደረጋቸው ሁኔታ ምክንያቱም ዛፉ ላይ ራሱ ጥዱ ላይ በረዶ ነጭ ሆኖ ሲታይ ትክክለኛ ገና ያን ያስመስላል። እንደገና ብሉ ቫይን አለ የተፈላ የሚጠጣ ቫይን፣ ከቅዝቃዜው ጋር ነው እንግዲህ እሱ የሄደው። የሚሸጡ ትኩስ ምግቦች አሉ ከቅዝቃዜው ጋር ሰውነት የሚያሞቁና እና አየሩ በከፍተኛ የሆነ የገና ላይ ትንሽ ስሜቶችን ቀንሷል። እንደተባለው እንግዲህ የገና በዓል ጠንካራ ክረምት በረዶ መኖሩ የበለጠ ያሳምረው ነበረ። ያ ባለመሆኑ ገበያውም ላይም ህብረተሰቡም ስሜት ላይ መጠነኛ የሆነ ለውጥ አምጥቷን እንግዲህ ትንሽ ቅሬታ ፈጥሯል። አድማጮች በጀርመናውያን ዘንድ ዛሬ መከበር የጀመረውን የገና በዓል አከባበር የዳሰስንበትን ቅንብር በዚሁ አጠናቀቅን። የአመት ሰው ይበለን እያልኩ የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።